ዜናዎቹን ከማሰማታችን በፊት ርዕሰ ዜናዎቹን እነሆ። ቱርክ በሶሪያ ላይ የተጣለው ማዕቀብ እንዲነሳ ጠየቀች። በቪክቶሪያ የተነሳው የጫካ እሳት ከቁጥጥር ውጭ እንደሆነ ተገለጸ። በሞዛምቢክ በሳይክሎን ቺዳ ሳቢያ የ94 ሰዎች ሕይወት ሲያልፍ የ622 ሰዎች የ622ሺ ሰዎች ሕይወት አደጋ ላይ ነው ተባለ። የሚሉት የቀኑ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከቀኑ ዜና ጋር ማርታ ጸጋው ነኝ። የቱርክ ጠቅላይ ሚኒስትር ሀካን ፊዳን በሶሪያ ላይ የተጣለው ማዕቀብ በተቻለው ፍጥነት እንዲነሳ ጥሪ ያቀረቡ ጥሪ የቀረበው የአሳድን መንግስት ካስወገደውና ከሽምቅ ተዋጊ ቡድኖች ሁሉ ጠንካራ በመባል ከሚታወቀው ሀያት ታህሪር አልሻሚ መሪ ጋር ውይይት ካደረጉ በኋላ ነው። የሀያት ታህሪር አልሻሚ መሪ የሆኑት አህመድ አልሻሪር በበኩላቸው በአገሪቱ ያሉ የጦር መሳሪያዎች በሙሉ በማዕከላዊ መንግስት ቁጥጥር ስር መሆን እንዳለባቸው በስብሰባው ላይ ተናግረዋል። ሚስተር ፊደን ቱርክ ሶሪያን እንደገና ለማቋቋም እርዳታም እንደምታደርግ ምልክትን ያሳዩ ሲሆን ቀሪዎቹ የአለማችን አገራትም ይህንኑ እንዲከተሉ ጥሪ አቅርበዋል ላለፉት 14 ዓመታት ዜጎች በጦርነት ምክንያት ከፍተኛ ሥቃይን አሳልፈዋል ግማሽ የሚሆኑት ዜጎች ተፈናቅለው ከአገር ውስጥና ከአገር ውጭ ይገኛሉ። የመሰረተ ልማት ተቋማትም ወድመዋል። ልዕለ ሀያላን አገራት በሶሪያ ግንባታ ላይ እንዲሳተፉ ይገባል ሲሉ ተናግረዋል። በሰሜን ጋዛ በከፊል አገልግሎት እየሰጠ ካለው የመጨረሻው ሆስፒታል በወጣው መረጃ መሰረት በእስራኤል ከፍተኛ የድብደባ ሳቢያ አካባቢውን ለቆ ለመውጣት ከባድ እንደሆነ ተገለጸ። በቤት ልሂያ የከማል አድዋን ሆስፒታል ኃላፊ የሆኑት ሁሳም አቡይ ሳፊ እንዳሉት አራት መቶ የሚሆኑ ሰላማዊ ዜጎች በሆስፒታሉ ተጠልለው የሚገኙ ሲሆን በቂ አምቡላንሶች ባለመኖራቸው ሳቢያ ህሙማኑን ማዘዋወር አልተቻለም ብለዋል። አያይዛውም ሆስፒታሉ በተቀጣጣይ ታንኮች በከፍተኛ ሁኔታ እየተደበደበ ስለሆነ የሰላማዊ ሰዎችን ህይወት ከፍተኛ አደጋ ላይ ጥሏል ብለዋል። የእስራኤል ወታደራዊ ኃይል ለሚስተር አቡ ሳፊያ አስተያየት ምንም አይነት ምላሽን አልሰጡም። ይህ በእንዲህ እንዳለ የጋዛ የመከላከያ ተቋም እንደገለጸው በትላንትናው ዕለት በእስራኤል የአየር ጥቃት ሳቢያ 28 የፍልስጤም ሰላማዊ ዜጋዎች ተገድለዋል ብለዋል። በቪክቶሪያ እየነደደ ያለው እሳትን ለመቆጣጠር በሳምንቱ መጨረሻ የተተነበየው የአየር ጠባይ አዳጋች እንደሚያደርገው ተገለጸ። ከሁሉም በላይ አሳሳቢ ደረጃ ላይ ያለው በከተማው ምዕራብ ላይ ያለውና ከ36000 ሄክታር በላይ በተዳረሰው የግራምፒያን ብሔራዊ ፓርክ ላይ ነው ተብሏል። በአቅራቢያው የሚኖሩ ነዋሪዎች ከስፍራው እንዲለቁና የአደጋ ጊዜ ሰራተኛዎችን መመሪያ እንዲከተሉም ተነግሯል። የክልሉ የአደጋ ጊዜ ምላሽ ተቆጣጣሪ ጋሪ ኩክ እንዳሉት 300 የሚሆኑ የእሳት አደጋ ባለሙያዎችም እሳቱን ለመቆጣጠር ተሰማርተዋል። በደቡብ ፐርስ ከቤት ውስጥ በተነሳ እሳት ሳቢያ የአራት ዓመት ህጻን ልጅ ህይወቱን አጣ። በደቡብ አውስትራሊያ እሁድ ጠዋት ሜዶው ስፕሪንግስ በተባለው አካባቢ በሚገኝ መኖሪያ ቤት የተነሳውን እሳት ለማጥፋት የእሳት አደጋ ሰራተኞች ቢጥሩም ህጻኑን ለማትረፍ አልተቻለም። በፖሊስ መረጃ መሰረት ህጻኑ ከሚነደው እሳት ውስጥ ሲያውጡት ምላሽ በማይሰጥበት ደረጃ ላይ ነበረ። ፓራሜዲክስ በስፍራው የመጀመሪያ ጊዜ አደጋ ምላሽን በማድረግ አቅራቢያው ወዳለው የጤና ተቋም ቢወስዱትም ህጻኑን ለማትረፍ አልተቻለም። በጭሱ ሳቢያ የተጎዱ ሌሎች ህጻናትንም ወደ ሆስፒታል ተወስደው ህክምና እየተከታተሉ ይገኛሉ። ፖሊስ የእሳቱ መንስኤን ጥርጣሬ የሚፈጥር ነው ሲል ገልጿል። የኒው ሳውዝ ዋልስ ፖሊስ በምዕራብ ሲድኒ በአንድ ኬማርት ሱፐር ማርኬት ውስጥ ፍልስጤማውያንን የሚደግፍ ካኒተራ በለበሰች ሴት ላይ የደረሰውን ጥቃት ምርመራ እያደረግኩበት ነው ሲል ተናግሯል። በመጠሪያ ስሟ መርያም በመባል የተገለጸችው ሴት ጥቃቱን እንደተፈጸመባት የተገለጸ ሲሆን በእሷና በአስር አመት ሴት ልጇ ላይ በቅድሚያ ካርቶን በመወርወር ከዚያም የቃላት ውርወራን እንደተደረገባት ተናግራለች። መርያም እንዳለችው የተፈጠረውን ሁኔታ ቅርጻም ማስቀረቷን አሳውቃለች። Oh, completely frightened. She was very scary. Absolutely frightened. በጣም ነበር የፈራሁት። በጣምም ታስፈራ ነበር። ልጄንና ራሴንም መከላከል ነበር የፈለግኩት። ሁኔታው ከቁጥጥር ውጭ እንዳይሆን በተቻለ መጠን ለመረጋጋትም ሞክሬያለው። ከዚያም ተጨማሪ አደጋ ሳይፈጠር ከአጠገባችን ዞር እንድትል ሞክሬያለው። በቪዲዮም አንዲት ሴት ወደ ማርያም በመቅረብ የመሀል ጣቷን በማሳየትና በመጮህ ከወንዝ እስከ ባህር የሚል ጽሑፍ ያለውን ካኒተራ በመልበስሽ ኩራት ይሰማሻል ስትል ትሰማለች። ይህ አገላለጽ ለተወሰኑ እስራኤላውያን የማህበረሰብ ክፍሎች እስራኤልን ማውደም የሚል ትርጓሜን የሚሰጥ ሲሆን ለፍልስጤማውያን ደግሞ የነጻነት ጥሪ የሚለውን ትርጉም ይሰጣል። የሞዛምቢክ ባለስልጣናት ሳይክሎን ቺዶ ሳቢያ የ94 ሰዎች ህይወት ማለፉን ገለጹ። በአውኖልፋሱም ሳቢያ በርካታ ቤቶች የወደመ ሲሆን አብዛኛው አደጋ የተፈጠረውን በደቡባማ ቀበሌ ዳልጎዶ አካባቢ ሲሆን ከዚያም 84 ሰዎች ሲሞቱ 740 ያህል ሰዎችንም አቁስሏል። ሳይክሎን ቺዶ በሰዓት 260 ኪሎ ሜትር የሚጓዝ ሲሆን በ24 ሰዓት ውስጥም 250 ሚሊ ሊትር ውሃን ወይም ዝናብን አስከትሏል። እስካሁንም ድረስ በደቡብ አካባቢ የሚገኙ አምስት ቀበሌዎችን የጎዳ ሲሆን የ6220 ሰዎችን ህይወት አደጋ ላይ ጥሏል። በአውስትራሊያ ከተሞች የሚኖረውን የአየር ትንበያ ስንመለከት ፐርስ ፀሐያማ፣ አድላይድ በከፊል ደመናማ፣ ሜልበርን ዝናባማ፣ በከፊል ነፋስ ሊኖር ይችላል 18 ሆባርት ዝናባማ፣ 17 ዲግሪ ሴንቲግሬድ። ካምብራ ዝናብ ሊጥል ይችላል፣ 23። ሲድኒ ፀሐይ እንዲሁም ንፋስ ሊኖር ይችላል፣ 29። ኒውካስትል ፀሐያማ 32 ዲግሪ ሴንቲግሬድ። ብሪስበን ፀሐያማ 32። ኬንስ ዝናብ ሊጥል ይችላል፣ 33 ዲግሪ ሴንቲግሬድ። ዳርዊን አውሎ ንፋስ የቀላቀለ ዝናብ ይኖራል፣ 33 ዲግሪ ሴንቲግሬድ ይጠበቃል። የቀኑ ዜና በዚሁ አበቃ።